በደቡብ ክልል ሰሞኑን የጣለው ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍና ናዳ ከ6000 በላይ ዜጎችን ለአስቸኳይ የሰብአዊ ድጋፍ ፈላጊነት እንደዳረጋቸው የክልሉ የአደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አቶ አበራ ዊላ ለተፈጥሮ አደጋው መከሰት መነሻ ምክንያቱ የተፈጥሮ ሀብት አያያዝ ጉድለት መሆኑን ጠቅሰው የመሬት አጠቃቀም ፖሊሲ አለመኖር ችግሩን አባብሶታል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባውን ያስደምጠናል። የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራዊላ ባለፈው አንድ ሳምንት ውስጥ የጣለው ወቅቱን ያልጠበቀ ከባድ የበልግ ዝናብ ከፍተኛ ናዳ እና ጎርፍ በማስከተሉ በክልሉ በደቡብ ኦሞና በጋሞ ዞኖች በሰው ሕይወትና በንብረት ላይ ጉዳት አድርሰዋል ብለዋል። በአጠቃላይ በሁለቱ ዞኖች ብቻ በሺዎች የሚቆጠሩ ዜጎች ለአስቸኳይ ሰብአዊ ድጋፍ መጋለጣቸውን ተናግሯል። ጋሞ ዞን ላይ በተከሰተው ጉዳት 1380 ያክል ሰዎች ድጋፍ እንደሚያስፈልጋቸው ተለይቶ ድጋፉ ተጠየቀበት ሁኔታ ነው ያለው። በተመሳሳይ በደቡብ ኦሞም ጭምር ወደ 200 የሚጠጉ ሰዎች የተፈናቀሉበትና አጠቃላይ በጎርፉ ወደ አምስት ሺህ የሚጠጉ የህብረተሰብ ክፍሎች ለጉዳት የተዳረጉበት ሁኔታ ነው ያለው። ምናልባት እዚህ ላይ አንዱ እንግዲህ የሪስፖንስ ስርአታችን ህብረተሰቡንም ጭምር ያሳተፈ ያልተማከለ የአደጋ ስጋት ስራ አመራር ስርአት የምንከተለው የመጀመሪያ ኢሚዲት ላይ አደጋው እንደተከሰተ ህብረተሰቡ እና በአካባቢው የሚገኝ አስተዳደርም ጭምር ድጋፍ የማቅረብ ኃላፊነት ነው ያለበት ወይም ባለፉት ጊዜያትም ይህንን ተግባራዊ ስናደርግ ነበር። ይሄ እየቀረበ ባለበት ግን የአመራርና የባለሙያዎችም ቡድን ወዲያውኑ ችግሩ እንደተከሰተ ወደ ደቡብ ኦሞ አካባቢ ያቀኑበትና የልየታ ሁኔታ እንደተጠቃለለ ጭምር ያው ድጋፍ የሚቀርብ ነው የሚሆነው። ከእነዚህ ዞኖች በተጨማሪ ባለፉት ሁለት ቀናት ውስጥ በሀላባ በስልጠና ባህዲያ ዞኖችም ተመሳሳይ የተፈጥሮ አደጋ ተከስቶ በንብረት ላይ ጉዳት ማድረሱና ድጋፍ ለማድረግ ዳሳ እየተካሄደ መሆኑን ገልጠዋል። በአደጋው ለተጎዱ ዜጎች ሰብአዊ ድጋፍ ከክልሉ መንግስት የቅርብ አይደለም ተብሎ ከሀዲያ ዞን ለቀረበው ወቀሳም አቶ አበራ የሚከተለውን ተናግሯል። በመሰረቱ ሻሸጎ ላይ ያው ተፈናቃይ እና ተጎጂ የሚሆኑቱ በአብዛኛው ውስን ቀበሌያት አሉ። በተለይ ከዚህ የብላቴ ወንዝ ከመደበኛ በላይ ሆኖ ከተለያዩ ተፋሰሶች ሞልቶ የሚፈሰው ወንዝ መገናኛ ጋር ባክ ፍሎ አድርጎ የሚያፈናቅላቸው ቀበሌዎች ይታወቃሉ እና ባለፈው አመትም በተከሰተው ነው። በአብዛኛ እነዚህ ወደ አስራ ሰባት ሺ የሚጠጉቱ በእርዳታ ማዕቀፍ ውስጥ ያለ ይዘናቸው ያሉና ኦልሬዲ ለእነዚህ እርዳታም ጭምር እህል እየገባ ያለበት ሁኔታ ነው ያለ። በተለይ አሁን ከዚህ ከወቅቱ የኮሮና ቫይረስ ጋር ተያይዞ ኋላ በማጓጓዝ ሂደት የሚገጥሙንም ችግሮች መነሻ አድርገን የሁለት ወር በአንድ ላይ እየገባ ያለበት ሂደት ነው ያለው። በድጋፍ ማዕቀፍ ውስጥ መኖራቸውም ጭምር ታሳቢ መያዝ አለበት። አቶ አበራ በክልሉ ሰርክ የተከሰተ ለበርካታ ዜጎች ሞትና ለአያሌ ንብረት ውድመት ምክንያት የሆነ ያለው የተፈጥሮ አደጋም በዘላቂነት ለመከላከል የሚያስችል ስልት መቀየስ አስፈልጋል ብሏል። ለተከሰቱ አደጋዎች ምላሽ ከመስጠት ይልቅ አደጋዎች ከመከሰታቸው አስቀድሞ ጋመሪ መስሪያ ቤቶች ተብሎ የተለያዩ መስሪያ ቤቶች ሴክተራቸውን የሚመለከቱ አደጋዎችን በሚመለከት አደጋ የሚከሰትበት ወቅት ከመቃረቡ በፊት ተገቢውን ድርሻቸውን ሊወጡ ይገባል። የተፈጥሮ ጥበቃና የአያዝ ችግርም በጋራ ለመፍታት የሚረዳ ፖሊሲ ሊኖር እንደሚገባም ተናግሯል። ኢትዮጵያ በአብዛኛው ከቆዳ ስፋቷ ከሰባ ፐርሰንት በላይ አቀበታማና የተለያየ ከፍታ መጠን ያለበት ሁኔታ ነው ያለው ከዚህ ጋር ተያይዞ ከህዝብ ቁጥር መጨመር ጋር ተያይዞ ለሰው ሊሰፍርባቸው የማይገቡ ለእርሻ ሊውሉ የማይገባቸው ቦታዎች እርሻም ጭምር እየዋሉ ያሉበት ሁኔታ ነው ያለው። እነዚህ አካባቢዎች ከመደበኛ በላይ ዝናብ በሚጥልበት ጊዜ ለመሬት መንሸራተት ወይም ለናዳ እየተጋለጡ ያሉበት ሁኔታ ነው ያለው። ና ኢትዮጵያ የራሷ የሆነ መሬት አጠቃቀም ፖሊሲ ሊኖራት ይገባል። ከምን በላይ ሰዎች መስፈር እንደሌለባቸው ና ለደን ልማት ብቻ መዋል እንዳለበት ለእርሻ ሊውል እንደማይገባም ጭምር እነዚህ አካባቢዎች ተለይተው በመሬት አጠቃቀም ፖሊሲ ሊደገፉ ይገባል። በደቡብ ክልል በየዓመቱ በየአመቱ፣ የጥር ወር በገባ በመጀመሪያው ሳምንት የሚሰራው የተፋሰስ ልማት የሚባለው ዘመቻ የደን ሽፋን መጠን እንዲጨምር ምክንያት ሆኗል ቢባልም የክልሉን ሕዝብ ግን ከእንደዚህ አይነት አደጋ መታደግ አልተቻለውም። በሁለት ሳምንት ውስጥ ከጋማው ዞን ብቻ የስምንት ሰዎች ሕይወት ማለፉም አይዘነጋም። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም።